ለ15 ዓመታት ከኖረችበት ዩናይትድ ስቴትስ ወደ ትውልድ ሀገሯ ኢትዮጵያ ተመልሳ ለራሷ ገቢን፣ ለወገኖቿ የስራ ዕድልን፣ ለገበያው ደግሞ አዲስ ዲዛይን ይዛ ቀርባለች። የራሷን ኩባንያ መስርታ በኢትዮጵያ የተሰራ የሚለውን ምርቷን ለዓለም ገበያ ለማቅረብ የነበራት ሕልም ነው። አባይ ሱልዘን ወደ ሀገሯ ይመለሳት አዲስ አበባ ውስጥ ለሁለት ዓመታት ብቻ የቆየች ቢሆንም እያበበ በመሄድ ላይ የሚገኘው የእጅ ቦርሳና ሌሎች የቆዳ ውጤቶች እንዲሁም የሸማ ምርቷ የኒውዮርክን ፋሽን ሳምንትና አንዳንድ ፋሽን ላይ የሚያተኩሩ መጽሔቶችን ትኩረት ስቧል። አባይ ዛፍ የሚል መለያ የያዙ ምርቶችን ለገበያ ማቅረብ የጀመረው አዲስ ኩባንያ መስራችና ዳይሬክተር ናት። ዛፍ የሚለው መለያ የያዙት ውድ ምርቶች ማለትም የአንገት ልብሶች፣ የእጅና የገንዘብ መያዣ ቦርሳዎች በሙሉ የሚሰሩት በእጅ ነው። ለወጣቷ የዲዛይን ባለሙያ እነዚህ ሁሉ ምርቶች የሚሰሩበት ጥሬ እቃ ምንጭ ትልቅ ትርጉም አለው። ኢትዮጵያ ውስጥ እነዚህ ምርቶች የምናዘጋጅባቸውን የጥሬ እቃ አይነቶች ለመምረጥ የምንችለውን ጥረት እናደርጋለን። ለምሳሌ የቀበቶ ጫፍ ማያያዣው የተሰራው ከላም ቀንድ ሲሆን ይህም ከዚሁ ከኢትዮጵያ በመሆኑ ሲታይም ያማርና ውድ ያደርገዋል። ኢትዮጵያ ውስጥ ወላጆቻቸውን ያጡ ልጆች በሚያድጉበት ስፍራ የህጻንነት ጊዜዋን ያሳለፈችው አባይ በ11 ዓመቷ ቴክሳስ አሜሪካ የሚኖሩ ቤተሰቦች በማደጎ ወደ ዩናይትድ ስቴትስ ወሰዷት። እዚያ በቆየችባቸው ዓመታትም ኢኮኖሚክስና ስነ ጥበብን በመማር ለአሁኑ ስራዋ መሰረት ጥላለች። ሌላ ሀገር ሄዳ ማደግና መማሯ ከሀገሯ በመንፈስ እንድትርቅ ያላደረጋት አባይ ሹልዝ ወደ ኢትዮጵያ ተመልሳ የጀመረችው ያማሩ የቆዳ ውጤቶችና ሌሎች ምርቶች አቅራቢ ኩባንያዋ በአሁኑ ወቅት ለ17 ወጣት ሴቶችና ወንዶች ወገኖቿ የስራ እድል ፈጥሯል። በስሯ ተቀጥረው የሚገኙት ሰራተኞች ከአለቅነቷ ይልቅ አርአያነቷን ይናገሩላታል። እንደ አለቃ ሳይሆን እሷ እንደ ታላቅ እህታችን ነው የምናያት። በደንብ ትንከባከብ። ማለት ምንም ነገር የምንፈልገውን ነገር እናናግራታለን። እንደ እንዳለቃ አይደለም፣ በ እንደ ቤተሰብ ገና የሁለተኛ ደረጃ ተማሪ ሳለች የራሷን ዲዛይኖች ለመስራት ትሞክር የነበረው አባይ ሹልዝ እንዲህ ወዳለው የስራ መስክ ለመግባት ለአምስት አመታት አስባበታለች። ለኩባንያዋ ስራ መነሻ ገንዘብ ያገኘችው ከቤተሰቦቿ ነው። ኢትዮጵያ ውስጥ የንግዱ እንቅስቃሴ ጥሩ ነው ግን ደግሞ የራሱ የሆኑ ተግዳሮቶች አሉት። እዚህ የንግድ ስራ ለማካሄድ ያሉት ተግዳሮቶች የታወቁ ናቸው ብዬ ገምታለሁ። መሰረታዊ ከሆኑት ለምሳሌ ኤሌክትሪክ ይቋረጣል፣ ሰዎች በሰዓታቸው አይገቡም። እንደ በአጠቃላይ የዕለት ተዕለት ውለው ተመሳሳይ አይደለም። ገና ተማሪ እያለች ለንግድ እንቅስቃሴ ትኩረት ትሰጥ እንደነበር የምትናገረው አባይ የምትሰራውም በጥንቃቄ ማከናወን ትሻለች። ለገበያ ለምታቀርባቸው ምርቶቿ የሚሆነውን ጥሬ እቃ ራሷ ናት፣ በአግባቡ የምትመርጠው። ይህ ቡናማ ቆዳ ትንሽ የተጎዳ ወገን አሉ፣ ሆኖም ግን ቀሪው ግሩም ነው። አሁን ይህን ይመልሱና የተሻለ አዘጋጅተው ያመጡልናል። የተሻለ ጥራት ያለውን ማለት ነው። የዛፍ ምርቶች ደረጃቸውን የጠበቁና ውድ ተደርገው መታየት ከጀመሩ ቆይተዋል። ጥራታቸውም ትልቁ ሚና ይጫወታል። በዚህ ምክንያትም ከደንበኞቿ ምስጋና ይጎርፍላታል። የኢትዮጵያን ጥበብ በሚያሳዩ ንድፎቻቸው፣ በጨርቁና በቆዳው ጥራት የዛፍ መለያ ወደ ያዙ ምርቶች ተስቤ ያለሁ። እንደ ተጠቃሚም ጥራቱና የባለሙያዎቹ ጥበብ በደንበኝነት እንድትቆይ ይጋብዛል። አንድ የእጅ ቦርሳ እስከ 700 ዶላር ያወጣል። በአውሮፓና በአሜሪካ ቅርንጫፍ ሱቆችን ለመክፈት የምትመኘው አባይ ሹልዝ አዳዲስ ዲዛይኖችን በየጊዜው ታወጣለች። አለም አቀፉን ውድድር አልፋ ያሰበችውን ታሳካ እንደው وهدف يتمتى